የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ መጋቢት 18 2015 ዓ ም ዝግጅታችን ጀመረ።

ወይም ከአረቡ ሰሜናዊ ባህር ላይ እየገባ ያለ እርጥበት አዘል አየር አስቸጋሪ ሁኔታዎችን እየፈጠረ ስለሆነ እርጥበት እየቀጠለ ነው የሚመጣው። ስለዚህ እነዚህ አካባቢ የደቡብ ኦሮሚያ ቀደም የጠቀስኳቸው ቦረና ዙሪያ ያለ አካባቢ ያለ ሰዎች ጥንቃቄ ሊያደርግ ይገባል።

በድርቅ የተጠቁ አካባቢዎች ከመደበኛ በላይ ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የሰማችኋቸው በሜትሮሎጂ ኢንስቲትዩቱ የረጅም ጊዜ ትንባያና የድርቅ ክትትል ክፍል ኃላፊ የሆኑትን አቶ ሙሉ አለማበራ ነው። ዝርዝሩ በአብይ ርዕሳችን ይቀርባል። በትግራይ ክልል የሰሜናዊ ድንበር አንዳንድ አካባቢዎች አሁንም እርዳታ እየደረሰ እንዳልሆነ ነዋሪዎች ገልጸዋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናል

ዶችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን

አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራሳት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ያስጥልኝ። እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ።

የዩናይትድ ስቴትስ ምክትል ፕሬዚደንት ካመላ ሀሪስ የጋና ጉብኝታቸውን ጀምረዋል። ምክትል ፕሬዚደንት ሀሪስ ከጋና ፕሬዚደንት ናና አኩፎ አዶ ጋር ተገናኝተው ተወያይተዋል። ውይይታቸው በኢኮኖሚያዊና በአካባቢያዊ ጸጥታ ላይ ያተኮረ መሆኑ ተገልጿል።

ምሽቱን ፕሬዚደንት አኩፎ እና ባለቤታቸው ቀዳማዊት እመቤት ሬቤካ አኩፎ ለምክትል ፕሬዚደንት ሀሪስ እና ለባለቤታቸው ደግ ኢምሆፍ ባዘጋጁት የራት ግብዣ ላይ በውጭ ሀገር የሚኖሩ አፍሪካውያንን ጨምሮ ከ300 በላይ እንግዶች እንደሚገኙ ተዘግበዋል። ነገ ማክሰኞ፣ ምክትል ፕሬዚደንት ሀሪስ አፍሪካውያን በባርነት እየተገዙ በመርከብ ተጭነው ወደ አሜሪካ በተጋዙበት

ለሁለቱም ሀገሮች የክፉ ጊዜ ትዝታ ቀስቃሽ በሆነው የባሪያ ንግድ መናኸሪያ ኬፕ ኮስት ካስል ንግግር ያደርጋሉ። ረቡዕም በንግድ ስራ ከተሰማሩ ሴቶች ጋር የሚገናኙ ሲሆን አብረዋቸው የተጓዙት ባለቤታቸው ደግ ኢምሆፍ ደግሞ በሁለት ሴቶች የሚካሄድ የቾኮላት ፋብሪካ ይጎበኛሉ። የዩናይትድ ስቴትስዋ ምክትል ፕሬዚደንት ረቡዕ ማታ ወደ ታንዜኒያ ያመራሉ።

የኬንያው ተቃዋሚ መሪ የተቃውሞ እንቅስቃሴው እንዲቀጥል ጥሪ አቅርበዋል። በኬንያ ፕሬዚደንት ዊሊያም ሩቶ አስተዳደር ስር የኑሮ ውድነቱ ማሻቀቡን በመቃወም የተጀመረው ጸረ መንግስት ሰልፍ እንዲቀጥል ተቃዋሚ መሪው ጥሪ በማቅረባቸው ዋና ከተማዋ ናይሮቢ እና ሌሎችም ከተሞች ውስጥ ፖሊስ በተጠንቀቅ ሲጠባበቅ መዋሉ ተገልጿል። ትናንት ፖሊሶች የተቃውሞ ሰልፎችን የከለከሉ ቢሆንም ተቃዋሚ መሪው ራይላ ኦዲንጋ

ተቃውሞ እንዲቀጥል አበረታተዋል። ባለፈው ሳምንት ሰኞ በዋና ከተማዋ በናይሮቢ በተካሄደ የተቃውሞ ሰልፍ ላይ በሰልፈኞችና በፖሊስ መካከል በተፈጠረ ፍጥጫ አንድ ሰው ሲገደል ብዙዎች መቁሰላቸው የሚታወስ ነው። የኬንያ የባቡር አገልግሎት ትናንት ባወጣው መግለጫ ከአቅም በላይ በሆነ ምክንያት የነገ ሰኞ ማለትም የዛሬ መደበኛ የባቡር አገልግሎት ተሰርዟል ሲል አስታውቆ ነበር። ራይላ ኦዲንጋ ኬንያውያን ሰኞና ሐሙስ ጎዳና ላይ በመውጣት

ተቃውሞ ማሰማታቸውን እንዲቀጥሉ አሳስበዋል። በሌላ የአፍሪካ ዜና ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ ታጣቂዎች 17 ታጋቾችን መግደላቸው ተሰምቷል። ምስራቅ ኮንጎ ውስጥ የሚንቀሳቀስ ታጣቂ ቡድን ቅዳሜ ዕለት ያገታቸውን 17 ሰዎች እንደገደላቸው የአካባቢው ምንጮች ናቸው የተናገሩት። ኮዴኮ በሚል የአጽሮት ስም የሚታወቀው ታጣቂው ቡድን ከኢቱሪ ክፍለ ግዛቷ ከተማ ከቡኒያ 45 ኪሎ ሜትር ርቀት ላይ በሚገኝ አካባቢ

የጠለፋቸውን ቢያንስ 17 ሰዎች እንደገደለ የማህበረሰቡ መሪ ባንጉኒኔ ጊባላንዴ ለአዣንስ ፍራንስ ፕሬስ አመልክተዋል። ኮዴኮ በማዕድን ሀብት ባለጸጋ በሆነው በምስራቅ ኮንጎ ከሚንቀሳቀሱት ብዛት ያላቸው ታጣቂ ቡድኖች መካከል አንዱ ነው። ታጣቂ ቡድን ሰዎቹን የጠለፋቸው ከተቀናቃኝ ታጣቂ ቡድን ጋር በተፈጠረ ግጭት ሦስት አባላቱ ከተገደሉበት በኋላ መሆኑን ነዋሪዎች ይናገራሉ።

ከታገቱት መካከል አንዲት እርጉዝ ሴት ያለችበት መሆኑንም ነው ምንጮቹ ያመለከቱት። ኮዴኮ የሚዋጋው ሌንዶ ማህበረሰብን ከሄማ ማህበረሰብና ከመንግስቱ የጦር ሰራዊት ጥቃት ለመጠበቅ ነው እያለ የሚናገር ሲሆን በዚህ ሰሞን ብቻ እርጉስ ሴቶችና ህጻናትን ጨምሮ ሰላሳ ሰዎችን በመግደል ተወንጅሏል።

ወደ ምዕራብ አፍሪቃ ስናቀና የቡርኪና ፋሶ መንግስት የፈረንሳይ መንግስት ፍራንስ 24 ስርጭቶችን እንዳገደ ተሰማ። ወታደራዊ መንግስት ፍራንስ 24 የተባለው የቴሌቪዥን ጣቢያ ስርጭቶችን በዛሬው ዕለት ያገደው የቴሌቪዥን ጣቢያው ከሰሜን አፍሪካ የአልቃይዳ ቅርንጫፍ መሪ ጋር ያካሄደውን ቃለመጠይቅ ካስተላለፈ በኋላ መሆኑ ተገልጿል።

የቡርኪና ፋሶ የኮሚኒኬሽንስ ሚኒስትር ዣን ኢማኑኤል ዋድሬጎ ባወጡት መግለጫ የፈረንሳዩ የቴሌቪዥን ጣቢያ ቃለመጠይቁን በማስተላለፍ የእነዚህ ሽብርተኞች አፈቀላጤ የሆነው ማገልገሉ ብቻ ሳይሆን ከዚያም በላይ ለሽብር ድርጊቶቻቸውና ለጥላቻ ንግግራቸው ሕጋዊ መድረክ ሰጥቷቸዋል ሲሉ ከሰዋል። በፈረንሳይ መንግስት ወጪ የሚንቀሳቀሰው ፍራንስ 24 በበኩሉ ይህ መሰረተ ቢስ ውንጀላ ነው ሲል አጣጥሏል።

አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ የፍትህ ስርዓቱን ለማሻሻል ያወጡትን እቅድ እንዲሰርዙት የሀገሪቱ ፕሬዚደንት አይዛክ ሄርዞግ ተማጽኖ አቅርበዋል። ትልቁ የሀገሪቱ የሰራተኞች ማህበርም እቅዱን በመቃወም የስራ ማቆም አድማ ጠርቷል።

በትዊተር ገጻቸው ላይ ባወጡት ቃል የእስራኤል ጸጥታ፣ ኢኮኖሚና ህብረተሰብ ላይ አደጋ ተደቅኗል ያሉት ፕሬዝደንቱ መንግስት እቅዱን የሚመለከተውን ምክር ቤታዊ ሂደት በአስቸኳይ እንዲያቆም የምማጸነው ለሀገራችን አንድነት በማሰብ ነው ብለዋል። አስከትለውን ፕሬዚደንቱ ይህ ወቅት ኃላፊነት የተሞላበት አመራር የሚጠይቅ በመሆኑ በምክር ቤቱ የገዢው ጥምረትና የተቃዋሚ ፓርቲ አባላት ከሁሉም በላይ ለእስራኤል ህዝብ የሚበጀውን

እንዲያስቀድሙ ሲሉ አሳስበዋል። ይህ በዚህ እንዳለም ከሰራተኛ ማህበሩ በተጨማሪ ዋናው የሀገሪቱ የሐኪሞች ማህበር የፍትህ ስርዓት ማሻሻያ እቅዱን በመቃወም የስራ ማቆም አድማ ጠርቷል። በዋናው ዓለም አቀፍ የአውሮፕላን ጣቢያም ወደ ውጭ የሚደረጉ በረራዎች እንቅስቃሴ ተቋርጧል።

ጠቅላይ ሚኒስትር ኔተንያሁ የመከላከያ ሚኒስትሩን ማባረራቸውን በመቃወም በሀገሪቱ ዙሪያ በብዙ አስር ሺዎች የተቆጠሩ ሰዎች ሰልፎች አካሂደዋል። የመከላከያ ሚኒስትሩ ዮአቭ ጋላንት በመንግስቱ የፍትህ ስርዓት ማሻሻያ እቅድ ላይ ተቃውሟቸውን ያሰሙ ሲሆን ባለፈው ቅዳሜ በቴሌቪዥን በሰጡት መግለጫ ከእቅዱ በተያያዘ የተፈጠረው ክፍፍል ወደ ጦር ኃይሉና የደህንነት መስሪያ ቤቶች ውስጥ እየዘለቀ በመሆኑ

በሀገሪቱ ጸጥታ ላይ ስጋት ደቅኗል ሲሉ አስጠንቅቀዋል። የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ኤድሪያን ዋትሰን ሁኔታው አሳሳቢ መሆኑን በመግለጽ ትናንት ባወጡት መግለጫ የእስራኤል መሪዎች በአፋጣኝ ስምምነት ላይ እንዲደርሱ አጥብቀን መማጸናችንን እንቀጥላለን ብለዋል።

በመጨረሻም የጦር መሳሪያ ሙከራዋን የቀጠለችው ሰሜን ኮሪያ ሁለት አጭር ርቀት ተወንጫፊ ሚሳይሎችን ዛሬ በምስራቃዊው ጠረፏ አሻግራ ተኩሳለች። ፒዮንግያንግ ሚሳይሎቹን የተኮሰችው ዩናይትድ ስቴትስ ከደቡብ ኮሪያ ጋር የምታካሂደውን ወታደራዊ ልምምድ ለማጠናከር

የባህር ኃይሏን አውሮፕላን ተሸካሚና አውዳሚ መርከቦች ስብስብ ወደ አካባቢው ከማስጠጋቷ ቀደም ብላ መሆኑ ነው። ሰሜን ኮሪያ የዛሬውን የሚሳይል ተኩስ ያካሄደችው ከፒዮንግያንግ በስተምዕራብ ከየብስ ላይ መሆኑ ተጠቁሟል። በዚህ ወር ብቻ ለሰባተኛ ጊዜ ያካሄደችው ይህ ሙከራ ውጥረቱ እየተካረረ መሆኑን የሚያመላክት እንደሆነ ተገልጿል።

አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።

ቆንጅ ይታዬን ለዓለም ዜናዎቹ እናመሰግናለን። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መጋቢት 18 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ማይግሬን የራስ ምታት በሁሉም ሀገር ላይ

ይኖራል። በተለይ አሁን እ አሜሪካ ሀገር በሽታው ምክንያት ስራ ባለመሄድም በአመት ወደ ሰላሳ ቢሊዮን ዶላር ነው ሀገሪቱ የምታደርገው። እና የራስ ምታት ሲባል እንዳልከው የተለያዩ አይነቶች ይኖራሉ። መጀመሪያ የራስ ምታት ያለው ሲባል በሆነ ምክንያት የሚመጣ ነው ወይ እንዲሁ ምክንያቱም ማይታወቅ የራስ ምታት ነው ወይ ነው ጥያቄው?

የሰማችኋቸው ዶክተር እናውጋው መሀሪ ይባላሉ። የነርቭ የራስ ምታትና ሌሎች ስቃይ ስሜቶች የሚያስከትሉ የሕመም አይነቶች ልዩ ሐኪም ናቸው። በሁለተኛው አጋማሽ የሐኪሙን ያማክሩ መሰናዷችን ተመልሰው ይመጣሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። አብራችሁን እንድታመሹ በድጋሚ እንጋብዛለን። ቀዳሚ ወደሆነው የአብይ ርዕስ

زي كذا

ድርቅ ሲመላለስባቸው በነበሩት የደቡብና ደቡብ ምስራቅ የኢትዮጵያ አካባቢዎች ከመደበኛ በላይ ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት ጠቆመ። አቶ ሙሉ አለማበራ በኢትዮጵያ ሜትሮሎጂ ኢንስቲትዩት የረጅም ጊዜ ትንበያና የድርቅ ክትትል ዴስክ ኃላፊ ለአሜሪካ ድምጽ ሲናገሩ በተለይ የቦረና፣ የጉጂ፣ የባሌና ደቡባዊ የሶማሌ ክልል አካባቢዎች በመጠኑ ከፍ ያለ ዝናብ እንደሚያገኙ ጠቁመዋል። የቦረና ዞን ነዋሪዎች

በዝናቡ ቢደሰቱም አሁንም በድርቅ የተጎዱ ከብቶቻቸው በዝናቡ ምክንያት እንዳያጡ ስጋታቸውን አመልክተዋል። ገልሞ ዳዊት ተጨማሪ ዘገባለሁ። ያለፉት ሳምንታት በደቡብ እንዲሁም በደቡባዊ ምስራቅና በሰሜናዊ ምስራቅ ኢትዮጵያ መጣል የጀመረው የበልግ ዝናብ አሁንም ለሚቀጥሉት አራት ቀናት ከመጠነኛና ከመጠነኛ በላይ ሆኖ እንደሚቀጥል የኢትዮጵያ ሜትዮሮሎጂ ኢንስቲትዩት ገልጸዋል።

አቶ ሙሉ አለማበራ በኢንስቲትዩቱ የረዥም ጊዜ ትንበያና የድርቅ ክትትል ደስክ ኃላፊ ናቸው። እጂ ደቡባዊ የባሌ ዞን አካባቢ ላይ እንደዚህ አካባቢ ከፍ ያለ ዝናብ አሁን በቀን ሀያ ሁለት ማርች ሀያ ሁለት ስለዚህ እነዚህ አካባቢዎች ላይ ሶስት ቀናት

ከሰላሳ ሚሊሜትር በላይ ወዘና ሊክስ ችግር እንዳላቸው እንዲሁም ደግሞ በቆራሂ በተለይ ደግሞ ይሄ ፊቅ አካባቢ በተለይ ደቡብ ሶማሌ ዞኖች አካባቢ ስል ቀብሪ ዳህርን ጨምሮ ፊቅን ጨምሮ የተለያዩ አካባቢዎቻቸው ላይ በቀን ከሰላሳ ሚሊሜትር በላይ አንዳንዶች ቦታዎች ላይ እንዲሁም ከመቶ ሚሊሜትር በላይ በሀያ አራት ሰዓት ውስጥ የተመዘገበባቸው ሁኔታ ነው ያለ ማለት። ስለዚህ አሁን ያለን ቴንደንሲ የሚያሳየው የትንዳያመረጃ የሚታ የገባ ያለ የእርጥበት ሁኔታ ከህንድ ቀን ወይም

ሰሜናዊ ባህር ላይ እየገባ ያለ እርጥበት አዘል አየር አስቸጋሪ ሁኔታዎችን እየፈጠረ ስለሆነ እርጥበት እየቀጠለ ነው የሚመጣው። ስለዚህ እነዚህ አካባቢ የደቡብ ኦሮሚያ ቀደም የጠቀሳቸው ቦረና ብዙ ያ ላይ አካባቢ ያለ ሰዎች ጥንቃቄ ሊያደርጉ ይገባል። ሲቅና እዛው አካባቢ የሚኖሩ በተለይ ደቡብ ሶማሌ አካባቢ የሚኖሩ ረሰቦቻችን በተመሳሳይ ከባድ ዝናብ ሊከሰት ስለሚችል

በአካባቢ ላይ ቦረና ዞን ዝናብ ከጣለባቸው አካባቢዎች አንዱ ነው። ይህ ያቤሎ ከተማ ነዋሪ አቶ ጉልቻ ዶዮ በዞኑ በሚገኙ በሁሉም ወረዳዎች ለማለት በሚቻል ሁኔታ ዝናቡ መጣሉን ተናግረው ነገር ግን ያልተዳረሰባቸው የገጠር ቀበሌዎች አሉ ብለዋል። ወደዚ ዝናብ ዘንቧል ማለት ህዝቡ ከችግር ወጥቷል ማለት አይቻልም። ብዙ አሁንም አሳሳቢ ጉዳዮች አሉ። ከአሁን በኋላም ዝናቡ

በዚህ አዝማሚያ ከቀጠለ የሚመቱ ከብቶች ይኖራሉ። በብርድ የተነሳ አሁን ሌሊት ለዚህ ዘንቦ ካደረ ዝናቡ ብዙ ከብቶች ላይነሱ ይችላሉ። ከብርድ አንጻር ሳርም ቢሆን አሁንም አንድ ዛሬ ዘነበ ከተባለ እስከ ሁለት ሳምንት ሳር ላይበቅል ይችላሉ። እስከዛ ሊያስጠብቅ ስለምችል አሁንም ብዙ ፍራቻ አለ።

የቦረና ዞን ነዋሪው አቶ ጎልቻ አሁንም በዞኑ በድርቅ ለተጎዱ ነዋሪዎች የሚደረግ ድጋፍ መቀጠል እንዳለበት አመልክተው ዘር መዝራት ለሚሹ አርሶ አደሮች ከብቶቻቸው ስለሞቱባቸው ድጋፍ እንደሚሹ አስታውቀዋል። አቶ ሙሉ አለም አበራ በኢትዮጵያ ሜትዎሮሎጂ ኢንስቲትዩት የረዥም ጊዜ ትንበያና የድርቅ ክትትል ዴስክ ኃላፊ በአሁኑ ወቅት ቦረናን ጨምሮ በደቡብና ደቡባዊ ምስራቅ አካባቢዎች እየጣለ ያለው የበልግ ዝናብ ዋነኛ የአካባቢው የዝናብ ወቅት መሆኑን አስታውሰው

ከዝናቡ የሚገኘውን ውሃ በማቆር ለልዩ ልዩ ጥቅሞች ማዋል አለበት በማለት መክረዋል። የዝናቡን ቀጣይነት በተመለከተ የኢትዮጵያ ሜትሮሎጂ ኢንስቲትዩት በቅርቡ የትንበያ ጥናት ይፋ እንደሚያደርግ አቶ ሙላለም ጠቁመዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ ያለፉ ሳምንት

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል አብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በትግራይ ክልል ሰሜናዊ ድንበር አንዳንድ አካባቢዎች በተለይም በኢሮብ ወረዳ ህዝቡ ዛሬም ሰብዓዊ እርዳታ እንደማይደርሰው

አንድ የአካባቢው ተወላጅ ለአሜሪካ ድምጽ ገልጸዋል። ለዚህ ምክንያቱ ወደ ወረዳው የሚገባው መንገድ በመዘጋቱና በየትኛውም ወገን ትኩረት በመነፈጉ እንደሆነም አስረድተዋል። የትግራይ ክልል አደጋ ስጋትና ስራ አመራር ኮሚሽን በበኩሉ መንገዱን የኤርትራ ሰራዊት ኬላ ስላስቀመጠበት የሰብአዊ እርዳታ ለማቅረብ እንደተቸገረ አስታውቋል። የኤርትራ መንግስት ከዚህ በፊት የሚቀርብበትን የትኛውንም ክስ አይቀበልም። ኢሮብ ወረዳን ህዝብ በተመለከተም እስካሁን

ሰጠው ምላሽ የለም። መለስካቸው አመሃ ተጨማሪ ዝርዝር ዘገባ አለው። የፕሪቶሪያና የናይሮቢ ሰላም ስምምነቶች ከተፈረሙ ከስድስት ወራት በኋላ የኢሮብ ህዝብ ሰብአዊ እርዳታ ዛሬም እንደማይደርሰው አንድ የአካባቢው ነዋሪ ለቪኦኤ ተናገሩ። አቶ ወልደማርያም ብስራት የተባሉት እኚሁ የኢሮብ ተወላጅ እንዳብራሩት ላለፉት ሁለት ዓመታት በከባድ ጦርነት አሰቃቂ መከራ የደረሰበት የኢሮብ ህዝብ ዛሬም ከመከራው አልተገላገለም ብለዋል። አሁንም

ትሮማታይዝድ የሆነ ምንም እርዳታ፣ የመድኃኒት፣ የውሃ አገልግሎት ገና ያለም አቀፍ የእርዳታ ድርጅቶች የአገር ውስጥ የእርዳታ ድርጅቶች ያልገቡበት ያልተደረሰ ህዝብ ነው። አሁንም በስቃይ ውስጥ ይገኛል። ህዝቡ ከአናስነት አንጻር ሲታይ ህልውናው እየጠፋ በአስጊ ሁኔታ ውስጥ የሚገኝ ህዝብ ነው። እኔ የተወለድኩትና ያደግኩት እዛ አካባቢ ነው።

እና ህዝቡ በጣም አደገኛ በሆነ ከነ አካቴው ከካርታው እስከሚጠፋ ድረስ ችግር ውስጥ ያለ ህዝብ ነው። አቶ ወለማርያም አክለውም እነዚህ የመከራ ዓመታት አልፈው ዛሬ የሰላም ጭላንጭል አለ ቢባልም ህዝቡ እስካሁን ድረስ እርዳታ ላለማግኘቱ ምክንያቶቹ ግልጽ ናቸው ይላሉ። መንገዱ ዚግ ነው። ኦቻ ሞክሮ ነበር፣ ወርልድ ፉድ ፕሮግራም ሌሎቹም ሞክሮ ነበር። ግን መንገዱ እስካሁን

ዚግ ነው። ስለዚህ እርዳታ ድርጅቶቹ ሊገቡ አልቻሉም። ሊገቡ ያልቻሉበት የተለያዩ ምክንያቶች አሉ። አንደኛ፣ የትግራይ መንግስት ለህዝቡ በቂ የሆነ ድምፅ ለማውጣት አልቻለም። ሁለተኛ፣ የፌዴራል መንግስት ኃላፊነትን አልተዋል። ሶስተኛ፣ የኤርትራ መንግስት ሌላ ጉዳይ ካለው ሌላ ጉዳይ አድርጎ ህዝቡ በህይወት ለመኖር ሁማኒታሪያን ኤድ የሰብአዊ

እርዳታ የሚከለከልበት ምክንያት አልነበረውም። ለህዝቡም ትርጉም አልሰጠም እና ህዝቡ እያለቀ ነው ያለው። በትግራይ ክልል የአደጋ ስጋት ሥራ አመራር ኮሚሽን የቅድመ ማስጠንቀቂያና ግብረ መልስ ዳይሬክቶሬት ዳይሬክተር አቶ ገብረ እግዚአብሔር አረጋዊ ለባልደረባችን ሙልጌታ ጽሃ በሰጡት ማብራሪያ ወደ ኢሮብ እርዳታ ያለመግባቱ ምክንያት

በወረዳው ከሚገኙ ስምንት ቀበሌዎች አራቱ በኤርትራ ኃይሎች ቁጥጥር ስር ስለሚገኙ ነው ብለዋል። በክልሉ አስተዳደር ቁጥጥር ስር ወዳሉ ቀበሌዎችም ሰብአዊ እርዳታ ለማድረስም መንገዱ የኤርትራ ኃይሎች በተቆጣጠሯቸው ቦታዎች ስለሚያልፍ አስቸጋሪ አድርጎታል ብለዋል። ከኢሮብ ማህበረሰብ ጋር ተያይዞ ልዩ ትኩረትና ድጋፍ ሊደረግላቸው የሚገባ ነው

መንገዱ ግን ተዘግቶ ስላለ በአገረ ሎኹማ አካባቢ ኬላ አስቀምጠዋል የኤርትራ ኃይሎች መድኃኒት ይዘህ ይሁን ሰብአዊ እርዳታ ይዘህ ሌሎች የሚያስፈልጉ አገልግሎቶችም ይዘህ በትግራይ ቁጥጥር ስር ወዳለው አካባቢዎችም ለመሄድ ዋናው መንገድ በመሆኑ ማህበረሰቡ አገልግሎት ማግኘት አልቻለም ከሁለት ወራት በፊት ችግሩን ለመፍታት የተደረገው ሙከራም የኢሮብ ነዋሪዎች ወደ አዲግራት ከተማ መጥተው እርዳታ እንዲቀበሉ ማድረግ ነበረ

ምስ ኢሮብ ተኣሳሰር ግን ፍሉይ እንትንካዮ ፍሉይ ድጋፍ ክግበረሎም እዩ ዝግባእ ከኢሮብ ማህበረሰብ ጋር ተያይዞ ልዩ ትኩረትና ድጋፍ ሊደረግላቸው የሚገባ ነው። መንገዱ ግን ተዘግቶ ስላለ በአገረ ሎኹማ አካባቢ ኬላ አስቀምጠዋል የኤርትራ ኃይሎች መድኃኒት ይዘህ ይሁን ሰብአዊ እርዳታ ይዘህ ሌሎች የሚያስፈልጉ አገልግሎቶችም ይዘህ በትግራይ ቁጥጥር ስር ወዳለው አካባቢዎችም ለመሄድ ዋናው መንገድ በመሆኑ ማህበረሰቡ

አገልግሎት ማግኘት አልቻለም። የኢትዮጵያ መንግስት በበኩሉ ከሰላም ስምምነቱ ወዲህ እርዳታ እየተሰጠ እንደሆነ ይናገራል። የኤርትራ መንግስት ግን የሚሰነዘርበትን ውንጀላ ሁሉ አንዱንም አይቀበልም። አቶ ለማርያም ብስራትም የዳይሬክተሩን አባባል አላስተባበሉም። ይህ ግን በቂ ነው የሚል እምነት የላቸውም። እኛ በታሪክ የማናውቃቸው የዓለም በጎ አድራጎት ድርጅቶችና መንግስታት የላኩልንን ምግብና መድኃኒት

እኛ በምናውቃቸው ሰዎች ትኩረት በማጣት ህዝብ ማለቅ ማለት በጣም አሳፋሪ የሆነ ነገር ነው። ይሄ የሰው ልጅ በሰው ልጅ ላይ ሊፈጽመው ከማይችለው በላይ ነው። እዚህ ላይ መንግስት የፌደራል መንግስት ኃላፊነት መውሰድ አለበት። የኤርትራ መንግስትም ቢሆን ሰዎቹ ዜጎቹ እያለቁ እንዴ ጎረባቦች አይደለም እንደ የኤርትራ ህዝብና የትግራይ ህዝብ ወንድማሞች ነው። አብረን ነው አብሮ ነው የኖረው በፖለቲካ

በኢኮኖሚ በማህበራዊ ህይወት እና አንድ መንግስት አንድ ህዝብ እያለቀ ጨክኖ መያዝ ማለት ይሄ ሰብአዊ አሳሰብ አይደለም፣ ሰብአዊ ድርግትም አይደለም። ይህን ያየው የፌዴራል መንግስትም እርምጃ መውሰድ ነበረበት። የትግራይ መንግስትም ቢሆን ድምፅ ማውጣት ነበረበት። የኢሮብ ማህበረሰብ እንደ አንድ አናሳ ቁጥር ያለው ህዝብ አሁን በመኖርና ባለመኖር ድንበር መካከል የሚገኝ በመሆኑና ከፍተኛ እርዳታ የሚጠብቅ መሆኑን ገልጸው

ይህን አለማድረግ ሦስቱንም አካላት የሚያስጠይቅ ነው ብለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

ወደ ተከታዩ ዘገባ ስናልፍ ከአራት ወራት በፊት ወደ ውጭ ሀገር ሄደው እንዲታከሙ የሐኪሞች ቦርድ ቢያዝም መንግስት ፈቃደኛ ባለመሆኑ የጤና እክላቸው እየተባባሰ እንደሆነ የቀድሞ የአማራ ክልል ልዩ ኃይል ዋና አዛዥ የነበሩት ብርጋዴር ጀነራል ተፈራ ማሞ ተናገሩ። ጀነራሉ በወቅቱ ሕክምና ባለማግኘታቸው በአሁኑ ሰዓት በጽኑ ታመው አልጋ ላይ እንደሚገኙ ተናግረዋል። ባለቤታቸው ወይዘሮ መነን ኃይለው በበኩላቸው ለሕክምና ወደ እስራኤል ለመጓዝ

ቦሌ አውሮፕላን ማረፊያ ሲደርሱ የመሳፈሪያ ቅጹ ላይ ይለፍ የሚል ማህተም የሚያደርገው ግለሰብ ከበላይ አካል የመጣ ትዕዛዝ ነው በማለት እንደከለከሏቸው ገልጸዋል። የከለከለውን አካል ለማወቅ ጥረት ቢያደርጉም እንዳልተሳካላቸውና በቅርቡም ክስ እንደሚመሰርቱ ለአሜሪካ ድምጽ ተናግረዋል። ተጨማሪ መረጃ ከሚመለከተው የመንግስት አካል ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው ተጨማሪ ዝርዝር አላት።

የቀድሞ የአማራ ክልል ልዩ ኃይል ዋና አዛዥ የነበሩት ብርጋዴር ጀኔራል ተፈራ ማሞ በጽኑ መታመማቸውን ለአሜሪካ ድምፅ ተናገሩ። ከአመታት በፊት በነበረው የእርስ በርስ ጦርነት በቀኝ እግራቸው ላይ ያልወጣ ጥይትና የቦምብ ፍንጣሬ እንዳለ በሐኪሞች በመረጋገጡና ወደ ውጭ ሀገር ሄደው እንዲታከሙ በሐኪሞች ቦርድ መወሰኑን የጠቀሱት ጀኔራሉ ባለፈው ህዳር ወር ከሀገር መውጣት እንዳይችሉ በመንግስት መከልከላቸውን ተናግረዋል።

በወቅቱ ሕክምና ማግኘት ሲገባቸው ባለማግኘታቸው ህመሙ እየባሰባቸው እንደመጣ ገልጸዋል። የቆየ ነው። በእርስ በርስ ጦርነቱ ነው የተመታሁትኝ። ግን በተለያየ ምክንያት ተፈላጊ ሕክምና ባለማግኘቱ እዛው ውስጥ በብዙ ጊዜ የሚኖሩ ምቶች እዛው አለ ውስጥ አለ እና ይሄ

ሀገር ውስጥ ልታከም ተደጋጋሚ ሙከራ አድርጌ ይሄ ውጭ ካልሆነ ሀገር ውስጥ ብዙም አደጋ ያንትን ይልሃን ከነርቭ ጋር የተያዘ ነገር አለ ብለው እና ይሄ ነው አሁን እንትን የተነሳብኝ ነው። የግሬ ላይ አደጋ ሊገጥመኝ ይችላል እኔ መሰጋሁት እሱ ነው። ምክንያቱም ወደ በሱ ውስጥ ነው የተሰገሰገው። ሽባ እስከመሆን ሊያደርሰኝ ይችላል ቀኝ ግሬን ይሄ ነው ሐኪሞቹም ስጋታቸው

ይህ በወቅቱ መታከም አለበት፣ አላስፈላጊ ጊዜ እየወሰደ ነው የሚል ነው። ይህም ስጋት እዚህ ላይ ነው። የመንቀሳቀስ ያልቻሉት አሁን በዋነኛ ቀኝ እግሬ ነው። ባለቤታቸው ወይዘሮ ምንን ኃይሌ እንደሚሉት የባለቤታቸው የውጭ ጉዞ የተሰረዘው በቦሌ አውሮፕላን ማረፊያ

ከበላይ በመጣ አካል በመጣ ትእዛዝ ነው በሚል ምክንያት እንደሆነ ገልጸው በነማን ነው የተከለክለው የሚለውን ለማወቅ ጥረት ማድረጋቸውንና እንዳልተሳካላቸው ተናግረዋል። ችግሩ የቱ ጋ እንዳለ ባለማወቃቸው ጉዳዩን ወደ ሕግ ለመውሰድ በዝግጅት ላይ እንደሆኑ አክለው ገልጸዋል። ክብር ቪዛ ነው እንደሁም ልምባሴ ማለት ነው። ትኬት ቆርጠናል። ቀጥታ ወደ

ኤርፖርት ነው የሄድነው። ኤርፖርት ስንሄድ ደግሞ ሚዛን ሁሉ ምንም አልፈን ከጨረስን በኋላ በቦርዲንግ ፓስ ከተመታ በኋላ መልሶ በእስክርቢቶ ስልክ ተደዋውሎ ከተነጋገረ በኋላ ቀርተዋል ብሎ ጻፈበት በእስክርቢቶ። ማን ነው ያለው ስንለው፣ የበላይ አካል። የበላይ አካላችሁ ማን ነው ስንለው፣ ኢሚግሬሽን ሄዳችሁ ጠይቋል። እዛ ሄደን ስንጠይቅ እኛ አልከለከልናቸውም ማለት ታላቸው። ብዙ ውጭ ነው ያወጣነው። በዛን ሰዓት ወደ ሁለት መቶ ምናምን ሺ ብር ነው ያወጣነው።

ያ በሆነበት ነው እንግዲህ ኢሚግሬሽንም ስንሄድ እንደነገርኩሽ ነው እኛ አልከለከልንም ይላሉ ማንኛው አካል ነው ታዲያ ፓስፖርት ላይ መጥቶ ተመለሱ የሚለው ህጋዊ ማህተም ከመጣ በኋላ ግልጽ ያልሆነ ነገር ስላለ ነው አሁን እኛ ክስ ልንጀምር ነው መጀመሪያ የከለከለን አካል ይታወቀለን ስለዛ ብለን ክስ ልንጀምር

ብርጋዴል ጄኔራል ተፈራ ማሞ ባለፈው ዓመት ህገ መንግስታዊ ስርዓቱን በኃይል ለመናድ ሞክረዋል በሚል ወንጀል ተከሰው ጉዳያቸው በአማራ ክልል ጠቅላይ ፍርድ ቤት ሲታይ የነበረ ሲሆን ኋላም በ30 ሺህ ብር ዋስ መለቀቃቸው ይታወሳል። በዚያ ወቅት የህግ አማካሪያቸውና ጠበቃቸው የነበሩት ሸጋ ዋለበልን ጄኔራሉ ያላለቀ የክስ ሂደት እንዳላቸው ጠይቀናቸው ነበር።

በኋላ ጊዜ ቀጠሮ መዝገቡ አደልቆ የዋስትና መብት ተፈቅዶላቸው ወጥተዋል። ይህ ከሆነ በኋላ በእሳቸው ላይ የቀረበ አንዳችም አይነት የወንጀል ክስ ሆነ ሌላ የለም። ስለዚህ እስካሁን ድረስ እየተደረገባቸው ያለ ክትትል ባለመኖሩ በህግ ይፈለጋሉ የሚያስብ ምክንያት የለም። እኛ ጋር ተጨማሪ መረጃ ለማግኘት ከመንግስት ኮሚኒኬሽን አገልግሎት አገልግሎትና ከፍትህ ሚኒስቴር

እንዲሁም ከአማራ ክልል መንግስት ያደረግነው ጥረት ለጊዜው አልተሳካም። ብርጋዴር ጄኔራል ተፈራ ማሞ ከጠቅላይ ሚኒስትር አብይ አህመድ አስተዳደር በፊት በነበረው ስርዓተ መንግስት መፈንቅለ መንግስት ለማካሄድ አሲረዋል በሚል በእስር ላይ የቆዩ ሲሆን የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣቱን ተከትሎ ከእስር ተለቀው የአማራ ክልል ልዩ ኃይል አዛዥ ሆነው አገልግለዋል። ከልዩ ኃይል አዛዥነታቸው ተነስተው ለክልሉ ርዕሰ መስተዳደር የአማካሪነት ሹመት ቢሰጣቸው

ሳይቀበሉት መቅረታቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።

በተከታዩ ዘገባ ደግሞ ወደ ደቡብ ክልል ይሆናል የምናልፈው። ደቡብ ክልል ውስጥ በተከሰተ ካላዘር የተሰኘ በሽታ በአንድ ወር ጊዜ ውስጥ ስድስት ሰዎች መሞታቸው ተገለጸ። የአካባቢው ጤና ተቋማት ኃላፊዎችና የሕክምና ባለሙያዎችም በአካባቢው ከወራት በፊት ተከስቶ የነበረው ወረርሽኝ አሁን እየተስፋፋ መሄዱን ተናግረዋል። ከደቡብ ኦሞ ዞን ብቻ በበሽታው ከተያዙት አንድ መቶ ሀምሳ ሰዎች ውስጥ አስራ ሰባቱ በስምንት ወራት ውስጥ

ቸውን የዞኑ ጤና መምሪያ አስታውቋል። በሽታው በኮንሶ በጋሞና ጎፋ ዞኖችም መዛመታቸውን የሆስፒታል ምንጮች አረጋግጠዋል። ዮናስታን ዘብዲዮስ ዝርዝር አለው የደቡብ ኦሞ ዞን ጤና መምሪያ ኃላፊ አቶ አብርሃም አታ የወረርሽኙ ስርጭት ከጊዜ ወደ ጊዜ

በአካባቢው ላይ የተባባሰ መምጣቱን ተናግሯል። በአሁኑ ሰዓት ታማሚ ያው ከመቶ ሀምሳ በላይ ሆነዋል። ወደ አስራ ሰባት ሞት አለ። ወደ ሆስፒታል መጥተው ማለት ሌሎች ወረዳዎችም በፊት ስቴዝ ሪፖርት ያልተደረገባቸውም ሪፖርት የተደረገባቸው በአጠቃላይ ከመቶ ሀምሳ ወደ ከመቶ በላይ የሚሆነው ታማሚ ከአንድ ወረዳ ነው የሚመጣ ያለው ሳላማጎ የሚባል ሌሎች ወደ ሰባት ወረዳዎች ቁጥሩ ከጊዜ ወደ ጊዜ እያንዳንዱ ወረዳ ውስጥ እየጨመረ ነው ያለው። የጂንካ ሆስፒታል ካለው አልጋ ሀያ አምስት ፐርሰንቱን በነዛ ታማሚ ነው የተያዘው ከሀያ አራት አካባቢ ታማሚ አለ።

የጂንካ ሆስፒታል ሜዲካል ዲሬክተር ዶክተር ተስፋዬ ተፈራ ባለፈው ወር በወርሽኙ የታመሙ ሰዎች በሆስፒታላቸው ተኝተው የታከሙ መሆናቸውን ጠቁሞ የ11 ሰዎች ህይወት ማለፉንም ለቪኦኤ በስልክ ተናግሮ ነበር። አቶ አብርሃም በአንድ ወር ልዩነት በበሽታው የተያዙና የሞቱ ሰዎች ቁጥር መጨመሩን ጠቅሰው ሁኔታው ከአቅም በላይ መሆኑን ተናግሯል።

በሽታውን ሙሉ በሙሉ መቆጣጠር አልተቻለም። ያው በየጊዜው ታማሚ እየገባ ነው ያለው። ከዛ ሆስፒታሉ አሁን ባለበት ሁኔታ ያንን ህክምና ለመስጠት በጣም በሙሉ አቅም በሙሉ ቁምና ላይ አይደለም ያለው ታው ላይ በቂ የሰለጠነ ኃይል ያለመኖር አንዱ ችግር ነው። ያው ሞት ያን ያክል ወደ አስራ ሰባት ሆስፒታል መጥቶ የሞቱ ናቸው። ከዛ ውጭ ከፍተኛ የደም እጥረት አለ አካባቢው ላይ ሆስፒታሉ ላይ። እነዚህ ታማሚዎች በሙሉ በትንሹ አምስት ዩኒት ደም ይወስዳሉ።

ከዚህ የተነሳ ያው ታማሚው በጣም የተወሳሰበ ሆኖ ሲመጣ ለማዳን በጣም የተቸገር ነው ያለንበት ሁኔታ ያለ። ከዚህ ቀደም ቪኦኤ ያነጋገራቸው የደቡብ ኦሞዞን ነዋሪዎች በሽታው ተስፋፍቶ ጉዳት በማድረስ ላይ መሆኑን መናገራቸው ይታወሳል። አቶ አብርሃም አሁን በሽታው ወደ ሌሎች አካባቢዎችም የተዛመተ መሆኑን ይናገራሉ። በአርባ ምንጭ ሆስፒታል የውስጥ ደዌ ሐኪም ዶክተር አዲሱ ተስፋዬም

በካላዛር ወረርሽኝ የተያዙ ሰዎች በሆስፒታላቸው ተኝተው በመታከም ላይ መሆናቸውን ለአሜሪካ ድምፅ ተናግሯል። ቤዚካሊ ካላዛር የምንለው ይሄ የሰውነት አካላትን የሚያጠቃው ማ የቆዳና የጣፊያ በሽታ ነው። አሮንጆሳል ያው ከአካባቢው ለምሳሌ ብዙ ኮንሶ

ይመጣል የሚባሉ አካባቢዎች ኬዞች ይመጣሉ። እና ያው የተለያየ ወቅት ላይ ያናል ፔሽንት ቁጥር ይኖራል። አሁን ምጣት ዋርዶች ቢያንስ ወደ ሶስት የታከመች አሉ ያክል ፔሽንት አለ፣ ግን ይህ ቁጥር ተለዋዋጭ ነው። በቅርብ ጊዜ በሕይወታቸው የተቸልፉ ታካሚዎች ሉም ነገር ግን ያው አንደኛ በበሽታው ሁለተኛ ደግሞ አንዳንድ ጊዜ ደግሞ አልፎ አልፎ ቢሆንም አልፎ አልፎ በመድኃኒቱ ሳይድ ኢፌክትም እንደዚህ ኮምፕሊኬሽን ኖሯቸው ዛፍ አድርገው ያውቃል። ወረርሽኝ ተብሎ በሚነገር ደረጃ ላይ ባይደርስም በካላዛር የተያዙ ሰዎች

በኮንሶ ዞንም መኖራቸውን የዞኑ ጤና መምሪ ኃላፊም አቶ ዳይካንቶር ማላይ ገልጿል። ሽማኒያ የቆዳ ካላዘርና የሆድ ካላዘር የሚባል አለ። እኛ ጋር ያለው እንደሚክ ቪዝራል ሽማኒያ አለ።

በሮብ አካባቢ ዚህ በከና ወርዳ በይሄ በዚህ ቦረና ድንበር ይገኛል ወደ ከራት ከተማ አካባቢ አንዳንድ አንድ ብቅ የሚሉ አሉ። እኔ እርግጠኛ አልተደረሰበትም እንጂ የእኛ ኬዞች ከበጹ እና ኮንፍርም ካደረጉልን እንቀበላለን። አሁን ላይ እኔ እያልኩ ያለሁት ግን እንደ ኮንሶ ዞን ጤና መምሪያ መረጃው እንደ በወረርሽኝ መልክ ተነሷል የሚል ሪፖርት አልደረሰም። የክልል ጤና ቢሮ አስተያየት ለማካት ሲያደረግነው ጥረት አልተሳካም። ይሁን እንጂ ኤምፍስ ቤልጅየም የተሰኘ መንግስታዊ ያልሆነ

ድንበር የለሽ የሐኪሞች ቡድን ክትትል እያደረጉ መሆናቸውን የደቡብ ኦሞ ዞን የጤና መምሪያ ኃላፊ አቶ አብርሃም ገልጿል። የሐኪሞች የህክምና ቁሳቁስ የመድኃኒት እጥረት፣ እንዲሁም የአቅማነስ ውስነት መኖርንም አቶ አብርሃም ተናግሯል። የአሸዋ ትንኝ በተሰኘ ቢንቢ ከሰው ወደ ሰው የሚተላለፍ ከጉበትና ከጣፊያ ጋር የተገናኘ ደም የሚያስቀምጥና የሚያስመልስ በሽታ መሆኑን ሐኪሞቹ ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም

ከኢትዮጵያ ዜናዎች ወጣ ስንል ደግሞ ዩናይትድ ስቴትስ ሁለተኛውን የዲሞክራሲ ጉባኤ ዋሽንግተን ላይ ለማዘጋጀት እየተሰናዳች ባለችበት ወቅት የሩሲያው ፕሬዚዳንት ታክቲካል የተባሉትን የኒውክሌር ጦር መሳሪያ አይነቶች በቤላሩስ ለማጥመድ ማቀዳቸውን ተናግረዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ

ሩሲያ እስካሁን ዩክሬን ላይ ባካሄደችው ጦርነት የተጠቀመቻቸው የጦር መሳሪያ አይነቶች ዩክሬን ውስጥ በሰላማዊ ሕዝብ ላይ ብቻ ሳይሆን በዚያች ሀገር የተፈጥሮ አካባቢም ላይ ከፍተኛ ውድመት አድርሰዋል ስትል ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። የዩክሬን ወታደሮች ላለፉት በርካታ ወራት አገራቸውን ከቤላሩስ ጋር ከሚያዋስነው ድንበር አቅራቢያ ሊቃጡባቸው የሚችሉ

ማንኛውንም ጥቃቶች ለመከላከል ሰው አልባ አውሮፕላኖችን ሲጠቀሙ ቆይተዋል። ባለፈው ቅዳሜ ታዲያ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ታክቲካል በመባል የሚታወቁትን የጦር መሳሪያ አይነቶች ቤላሩስ ላይ ለመጥመድ ማቀዳቸውን አስታወቁ። ይህንን አጽንኦት ሰጥቼ መናገር እፈልጋለሁ የኒውክሌር ጦር መሳሪያ እና ቴክኖሎጂ መስፋፋትን አስመልክቶ

ያሉብንን ዓለም አቀፍ ግዴታዎች ሳንተላለፍ መጋቢት 25 2015 ላይ የባለሙያዎች ሥልጠና እናደርጋለን። የፊታችን ሰኔ 24 2015 ዓ.ም ደግሞ ቤላሩስ ላይ ታክቲካል ለሚባሉት የጦር መሣሪያ አይነቶች የሚውል ልዩ ማከማቻ ግንባታ እያጠናቀቅን ነው። የፑቲን መግለጫ የተሰማው

ብሪታንያ ከውስጣቸው ያለው ዩራኒየም የተሟጠጠ ብረት ለበስ የጦር መሳሪያዎችን ዘልቀው የሚገቡ የመሳሪያ አይነቶች ለዩክሬን እንደምትሰጥ ይፋ ማድረጓን ተከትሎ ነው። ኢጎር ክሪሎቭ፣ የሩሲያ ጦር የጨረር፣ ኬሚካል እና ባዮሎጂካል ጦር መሳሪያዎች ጥበቃ ኃይል ኃላፊ ናቸው። እነኚህ መሳሪያዎች ሊያስከትሉ ይችላሉ ያሉትን ጉዳት አስመልክቶ ማስጠንቀቂያ አሰምተዋል።

ይህ የገዛ ራሳቸውን ሕዝብ ለብክለት ከማጋለጥ በተጨማሪ በዩክሬን የግብርና ዘርፍ በተለይም በግብርናና በእንስሳት እርባታ ዘርፍ ላይም ከፍተኛ የመጣኔ ሀብት ውድመት ያስከትላል። የብሪታንያው የመከላከያ ሚኒስትር በበኩላቸው መሳሪያዎቹ የጨረር ጉዳት የማስከተል ስጋታቸው ዝቅተኛ ነው ሲሉ ውሳኔያቸውን ሲከላከሉ

ኔቶ ደግሞ የፑቲንን የኒውክሌር ጦር መሳሪያዎች የተመለከተ ንግግር አደገኛና ኃላፊነት የጎድለው ብሎታል። የሩሲያ ወረራ የዩክሬንን የተፈጥሮ አካባቢ ክፉኛ እየጎዳው ነው ሲሉ የዩክሬን የአካባቢ ጥበቃና የተፈጥሮ ሀብት ሚኒስትር ረስላን ስትሪሌትስ ለአሜሪካ ድምፅ ተናግረዋል።

ዩክሬን ውስጥ ከተፈጥሮ አካባቢ ይዞታ ጋር የተዛመዱ ከ2300 በላይ የተፈጸሙ ወንጀሎች አሉ። የደረሰው አጠቃላይ ውድመትም ከ51 ቢሊዮን ዶላር በላይ የሚገመት ነው። ሩሲያን አደረሰች ላሉት ጉዳት ካሳ እንደሚጠይቁም የዩክሬኑ ሚኒስትር አመላክተዋል። ከሁሉ የከፋው ጉዳት ከአየር ብክለት ጋር የተያያዘው ነው።

ከጠቅላላው የዩክሬን ደን ከአንድ ሶስተኛው በላይ ወድሟል። ዘለንስኪ በበኩላቸው መሰንበቻውን ለሕዝባቸው ባሰሙት ንግግር የሩሲያ ጦር ወንጀለኞች በሕግ ይጠየቃሉ ብለዋል። የዩክሬኑ መሪ በርቀት በቪዲዮ አማካኝነት ውይይቱን እንደሚቀላቀሉም ታውቋል። በሌላ በኩል

ብሊንከን በነገ ዕለት ፍትሐዊና ዘላቂ ሰላም በዩክሬን በሚርዕስ እዚህ ዋሽንግተን ዲሲ ላይ በሚካሄደው የፓናል ውይይት ላይ ሊናገሩ ይጠበቃሉ።

እያዳመጣችሁት ያላችሁት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ዋሽንግተን ከዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈላችሁን የሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን የሁለተኛው አጋማሽ ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ሐኪሞን ያማክሩ ነው

ዶክተር እናወጋው ማይግሬን ለተባለው የራስ ምታት አዲስ አቀራረብ ያለው

ጨረፍታውን ቀደም ሲል እንደሰማችሁት ሐኪሞን ይጠይቁ ለምሽቱ ማይግሬን በመባል በሚታወቀው የራስ ምታት አይነት ጠባይ፣ እናም የአፍንጫ ውስጥ በመርጨት የሚወሰድ አዲስ መድኃኒት ዙሪያ ያተኮረ ቅንብር ነው ያሰናዳው። የሙያዊ ትንታኔያቸውን የሚሰጡን ዶክተር እናውጋው መሀሪ የነርቭ የራስ ምታትና ሌሎች ስቃይ ስሜቶች የሚያስከትሉ የህመም አይነቶች ልዩ ሀኪምና የሕክምና ፕሮፌሰር ናቸው። አሉላ ከበደን ያነጋገራቸው።

ዶክተር እናውጋው ማይግሬን ለተባለው የራስ ምታት አዲስ አቀራረብ ያለው መድኃኒት ተገኘ የሚለውን ስለ መድኃኒቱ ምንነትና ፍቱንነት ከማንሳታችን አስቀድሞ ስለዚህ እጅግ አዋኪ የሆነ የራስ ምታት አይነት ጠባይ ወይም ምንነት መመረዳት ብንጀምር፣ የራስ ምታት አይነቶች ድንገት ከሚቀሰቀስና ጊዜያዊ ህመም ስሜት ከሚያስከትለው ስር እስከሰደደ ለረጅም ጊዜም የሚቆይ አንዳንዴም

የሌላ በሽታ ምልክት ሊሆን እስከሚችለው ድረስ በጣም የተለያዩ በመሆናቸው ይህ ማይግሬን የተባለው የራስ ምታት አይነት ምንድን ነው? የቱን ያህልስ በብዛት የሚታይ የበሽታ አይነት ነው? ማይግሬን የራስ ምታት በሁሉም ሀገር ላይ ይኖራል። በተለይ እዚህ አሜሪካ አገር በበሽታው ምክንያት ስራ ባለመሄድ በአመት ወደ ሰላሳ ቢሊዮን ዶላር ነው ሀገሪቱ የምታደረገው። እና የራስ ምታት ሲባል እንትን እንዳልከው ብዙ የተለያዩ አይነቶች ይኖራሉ

መጀመሪያ የራስ ምታት አለው ሲባል በሆነ ችግር ምክንያት የመጣ ነው፣ ኢንፌክሽን አለ ወይ፣ ደም ቧንቧ ጋ የተያዘ ወይ፣ ቱሞር አለ ወይ፣ በሆነ ምክንያት የሚመጣ ነው ወይ እንዲሁ ምክንያቱም ማይታወቅ የራስ ምታት ነው ወይ ነው ጥያቄው። ምክንያቱም እነዚያ ተለይተው የራስ ምታት በካንሰር አይደለም ለኢንፌክሽን፣ በሌላ ምክንያት የሚመጣ ሳይሆን ይሄ ነው ተብሎ ለምሳሌ አሁን

በኤምአርአይ፣ ካትስካን ቢነሳ ጭንቅላት ላይ ጉድለት ሳይታይ የሚመጣ ራስ ምታት ማለት ጭንቅላት ጤነኛ ነው፣ ግን በጣም በጣም ሴንሲቲቭ ነው። ምርመራ በሚደረግበት ጊዜ አንጎል ውስጥ የሚታይ ምንም አይነት ነገር ሳይኖር

ነገር ግን የተለያዩ ሁኔታዎችን መቋቋም ሲሳን ወይም በቀላሉ ህመም የሚሰማበት ሁኔታ ሲፈጠር ማለት ነው። አዎ እና አሁን አንድ ሰው ትንሽ ኩሽታ እንኳን የተወሰነ ትንሽ ነገር ታልቀው ንደ ማይግሬን ራስ ምታ፣ ለምሳሌ የአየር ሁኔታ መቀየር፣ እንቅልፍ በደንብ አለመተኛት፣ ሽቶ፣ የተወሰኑ ነገሮች ያነሳሱታል፣ በቀላሉ ይቀሰቀሳል። እንግዲህ እነዚህ ትሪገሪንግ ፋክተርስ የሚባሉት ቀስቃሽ ምክንያቶች ነርቡን ያስቆጡታል

ነርቭ በሚቆጣበት ጊዜ ከደም ቧንቧ ጋር የተያዘ ስለሆነ ይህ የደም ቧንቧውን እንዲሰፋና እንዲጠብ ያደርገዋል። የደም ቧንቧው ጠበበ ማለት ወደ ጭንቅላት የሚሄደው ኦክስጂን የደም መጠን ቀነሰ ማለት ነው። እዚያ በሚሆንበት ጊዜ አንዳንዴ መደንዘዝ፣ አይን ላይ ብዥታዎች፣ የሌሉ ነገሮች ማየት የደም ቧንቧው በመጥበቡ ምክንያት የመጀመሪያው ነው። የሚቀጥለው ፌዝ ላይ ደግሞ የደም ቧንቧው ሲሰፋ ያኔ የራስ ምታት ይጀምራል።

እና ማይግሬን ሄሌክ ሄረዲታሪ ነው፣ በቤተሰብ የሚወረስ ነው። እና ዝም ብሎ በየቀኑ ሳይሆን፣ በተለዋዋጭ ጊዜ ፓሮክሲዝማ ሊበራ ይመጣል። የተወሰኑ ሰዓቶች ሊቆይ ይችላል፣ ለአንድ ቀን ሊቆይ ይችላል፣ ሶስት ቀን ሊቆይ ይችላል። ከዚያ በኋላ ተመልሶ ይሄዳል ማለት። ስለዚህ በየቀኑ ያለ ዝም ብሎ እዚያ ቁጭ ያለ የራስ ምታት አይደለም። ሕክምናውን ቆየት ብለው እንዲያዩ ትፈልጋለው ዶክተር እናውጋው ቅድም ባስረዷቸው ህመሙ መቀስቀሱ

እነኚህ ሁኔታዎች የሚፈጠሩበትን በህክምናው አይን የሚታየውን እንዳስረዱት አንድ ሰው በጊዜው የሚሰማው የራስ ምታት አይነት የአዘቦቱ የራስ ምታት እንዳልሆነ በእርግጥ ማይግሬን እንደሆነ እንዴት ነው የሚለየው? ዋነኞቹ አመላካቾች ምንድን ናቸው? አሁን የሚሰማኝ የራስ ምታት ሌላ ሳይሆን ማይግሬን ነው ብዬ እንዳስብ በምንድን ነው መለየት የምችለው

እንደ ጠቋሚ ለወስዶ የምችለው ነገር ካለ ኒውሮሎጂ ውስጥ የብዙ የነር ችግሮች የሚሰጣቸው የተለያዩ ምልክቶችን አንድ ላይ በማያያዝ የኮንስትሌሽን ኦፍ ሲምተም የሚባለው ነጥቦችን በማገናኘት እነዚህ ልክ እንደሆነ ለመግለጽ ያህል ምሳሌ አሁን አ ፓርኪንሰን ያለው ሰው ፕሬመር ካለው ስሎ ከሆነ እጁ ያለማቋረጥ የሚንቀጠቀጥ ከሆነ ራሱም ሲንቀሳቀስ ወይ ምላሽ ሲሰጥ ዝግ የሚል ከሆነ፣ አዎ እነዚህ ምልክቶች ካሉት ፓርኪንሰን እንደሚባለው

ማይግሬን ሂደት ላይ ደግሞ ሁልጊዜ የምንማረው ታሪኩን በመውሰድ ነው። የህመምተኛውን ታሪክ መቼ ነው የጀመረው? እንዴት ነው የጀመረው? ምን ያሽለዋል፣ ምን ያበሰዋል የሚለው በደንብ ከተወሰደ በህክምና አለም ውስጥ ሁለት ሶስተኛው። እንግዲህ መቼም አንድ ሰው በችግሩ ምክንያት ነው ወደ ዶክተር የሚሄደው። እና ለምን ነው ዛሬ እዚህ የመጣኸው? ራስ ምታት ስላለኝ። መቼ ነው የጀመረው? ምን አይነት ነው? ለምሳሌ እንዴት ነው? ብርሃን በጣም ሴንሲቲቭ ነው ወይ ነሽ ወይ

ብርሃን ማየት ይረብሸዋል ህመም ይቀሰቅስበታል አሁን አንድ ሰው ራስ ምታት አለኝ ብርሃን ይረብሽኛል ድምፅ ይረብሽኛል ትነቃነቅ ይረብሽኛል ካለ ዘጠና ዘጠና አምስት ፐርሰንት ማይግሬን ሌክ እንደማለት መልካም አንድ ሰው የራስ ምታት ህመም ሲሰማው ያሉት ምልክቶች ማይግሬን ይሁን ሌላ አይነት የራስ ምታት ለመለየት የሚያስችሉትን መንገዶች አስረድተውናል እስኪ አዲስ ስለተባለው የህክምና አሰጣጥ ደግሞ በመጠኑ ቢያስረዱን

የማይግሬን ራስ ምታት በተለይ የማይግሬን ህክምና ለወትሮ ውስብስብና አደጋጅ ከመሆኑ አንጻር ባለፈው ሳምንት የዩናይት ስቴትስ የምግብና የመድኃኒት አስተዳደር አንድ አፍንጫ ውስጥ የሚረጭ የመድኃኒት አይነት አገልግሎት ላይ እንዲውል ፈቅደዋል። የመድኃኒቱን አሰጣጥ ወይም አወሳሰድ ጨምሮ ለመሆኑ ምንድን ነው ይሄን መድኃኒት ልዩ የሚያደርገው? የቱንስ ያህል ፈዋሽነት ወይም ፍቱንነት አለው? እንግዲህ በመሰረቱ

ማይግሬን ህክምናው በተለያዩ መንገዶች ይሰጣል። ለረጅም ጊዜ እስካሁን ድረስ ታብሌት ነበር የሚዋጠው እና አልፎ አልፎም በመርፌ ይሰጣል። ህክምናውን ሲባል ደግሞ የተለያዩ መንገዶች ናቸው ያለው። ግን አሁን አዲስ የወጡ መድኃኒቶችን እንደ ስፕሬ በአፍንጫ በኩል ይሰጣሉ። እሱ ማለት ደግሞ አንድ መድኃኒት ታብሌቱ ተውጦ ወደ ሰውነት ተሰራይቶ ረዘም ያለ ጊዜ ሊፈጅ ይችላል። ይኸኛው ግን

በአፍንጫ ውስጥ በሚሰጥበት ጊዜ ወደ ሰውነት በመባት ቶሎ የተቀላጠፈ ይሆናል። አዲስ በወጡትም ደግሞ በወር አንድ ጊዜ በመ የሚሰጡ አይነት አለ። ሌሎችም አሉ። በዚህ ላይ ተጨማሪ እንግሊዘኛው ኒውሮ ሞጁሌሽን ይሏቸዋል እና እነዚህም የተለያዩ ሙከራዎች አሉ። ዛሬ ብዙ ላይ አለ ከድሮ ምርጫው ሰፍቷል፣ ጥሩ አማራጭም ተገኝቷል ነው የሚለው። አዎ፣ በጣም ብዙ አማራጭ አሉ፣ ሙከራዎች አሉ። ግን ምንድነው ሁልጊዜ መገንዘብ አለበት ብዙ በሽታዎች

አንድ የመድሀኒት ወስዶ አይዳንም ማይግሬንም አንድ የመድሀኒት ወስዶ አይሸም ግን ችግሩን የሚያቆሙ ያ ነው ዋናው ትልቁ ነገር በህክምና አንድ የመድሀኒት ወስዶ አለቀ ደቀቀ የሚባል ነገር ብዙ የለም ራስ ሚታት ሲባል አንድ ነገር ብቻ አይደለም ከመሰረቱ ሁሉንም መረዳት ይፈልጋል ይልቁንም ደግሞ እንደ ማይግሬን ያለ ራስ ምታት እጅግ ውስብስብ ለህክምና ማስቸጋሪ የቅርብ ክትትል የሚፈልግ መሆኑን ነው ያስረዱን ዶክተርና አውጋው መሀሪ በሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ እግዜር ይስጥልኝ

እም አመሰግናለሁ አሉነ። የሰኞ ምሽት ሁለተኛው አጋማሽ ዝግጅታችን እንደቀጠለ ነው። ተከታዩ መሰናዷችን ደግሞ የአፍሪካ ነክ ርዕሶች ነው።

ከስምንት ዓመታት በፊት በኬንያ ጋሪሳ ዩኒቨርሲቲ በተፈጸመውና የ148 ሰዎችን ሕይወት ከቀጠፈው የሽብር ጥቃት ጋር በተያያዘ በ41 ዓመት እስራት ተቀተው የነበሩ ሁለት ፍርደኞች የእስር ዘመናቸው ወደ 25 ዓመት ተቀንሶላቸዋል።

በአፍሪካ አህጉር በኢኮኖሚ እድገት ቀዳሚያውን ስፍራ የምትይዘው ደቡብ አፍሪካ በቂ የኤሌክትሪክ ኃይል ማምረት ባለመቻሏ በፈረቃ ለማከፋፈል ተገዳለች። በቀን ከ8 እስከ 10 ሰዓት ያክል ነዋሪዎቿ የኤሌክትሪክ ኃይል አያገኙም። የአሜሪካ ድምፅና የአሶሴትድ ፕሬስ ያጠናቀሩትን እነዚህን ዘገባዎች እንግዱ ወልዴ ለዛሬው የአፍሪካ ንክር ርዕሶች እንደሚከተለው አሰናድቷቸዋል።

ከስምንት ዓመታት በፊት በእንደ አውሮፓውያን አቆጣጠር 2015 ዓ ም በጋሪሳ ዩኒቨርሲቲ በተፈጸመው የሽብር ጥቃት ተሳትፈዋል በሚል የ41 ዓመታት ስር የተፈጸመባቸው ሁለት ፍርደኞች የእስር ዘመናቸው ወደ 25 ዓመት ተቀንሶላቸዋል። የከፍተኛው ፍርድ ቤት ዳኛ ሴሲሊያ ጌቷ ሀሳን ኤዲን ሀሳን እና ሞሐመድ አብዲ አቢ ካረር የተባሉት ፍርደኞች የአልሸባብ አባል ነበሩ የሚለውን ክስ ውድቅ አድርገውላቸው

የሽብር ወንጀል ለመፈጸም በማሴርና ወንጀሉን በመፈጸም በሚሉት ላይ ግን ጥፋተኝነታቸውን አጽንተዋል በዚህ ምክንያት የእስር ዘመናቸው ከ41 ወደ 25 ዓመት ቀንሷል መሠረታቸውን ናይሮቢ ያደረጉት የጸጥታ ተንታኝ ሪቻርድ ቱያ እንደሚሉት ፍርዱ በሽብርተኝነት ላይ የሚደረገውን ትግል የሚጎዳ ነው

ውሳኔው አሸባሪዎች ወደዚህ አገር እንዲሳቡ የሚያደርግ ነው። ምክንያቱም አሸባሪዎች ትርፍና ኪሳራቸውን አስልተው የሚንቀሳቀሱ ናቸው። ቅጣቱ የሚቀንስ ከሆነ ይህ ሀገር ለእነርሱ አዋጭ ነው ማለት ነው። በእንደ አውሮፓውያን አቆጣጠር ሁለት ሺህ አስራ ዘጠኝ አንድ የታችኛው ፍርድ ቤት ሁለቱም ፍርደኞች የሽብር ወንጀል ለመፈጸም በማሴር እንዲሁም የሽብር ወንጀል በመፈጸም በሀያ አምስት አመት ተኩል

በተጨማሪ ደግሞ የአልሻባብ አባል በመሆናቸው በ15 ዓመት ተኩል እስራት ቀጥቷቸው ነበር። ባለፈው አርብ ቅጣቱን ሲቀንሱ ዳኛው እንዳሉት አቃቤ ሕግ ፍርደኞቹ የአልሻባብ አባል መሆናቸውን የሚያሳይ ማስረጃ አላቀረበም። የጸጥታ ተንታኙ ቱያ ፍርዱ የ148 መዋች ቤተሰቦችን ስሜት ያልጠበቀ ነው ይላሉ። እንደኔ ከሆነ መሳለቅ ነው የተያያዙት

ግን ደግሞ በፍርድ ቤቱ ማመካኘት አይቻልም። ምክንያቱም ፍርድ ቤቱ የሚያየው የቀረበለትን ማስረጃ ነው። የ25 ዓመቱን ቅጣት ባጸኑበት ወቅት ዳኛው እንዳሉት በአቃቤ ህግ በኩል የቀረቡት የሁኔታዎች ማስረጃ ፍርደኞቹ ጥቃቱን ስለማቀዳቸውም ሆነ ጥቃቱን ስለመፈጸማቸው ካለ ጥርጥር አረጋግጧል። ከስምንት ዓመታት በፊት አራት የታጠቁት ሰዎች ጋሪሳ ዩኒቨርሲቲ በመግባትና

ተኩስ በመክፈት 148 ሰዎችን ገድለዋል። በሶማሊያ መሰረቱን ያደረገው አልሸባብ በኋላ ላይ ባወጣው መግለጫ ጥቃቱን ኬንያ ላይ የፈጸመው አገሪቱ ወደ ሶማሊያ ሰራዊቷን በመላኳ ነው። ከኬንያ ወደ ደቡብ አፍሪካ ስንሻገር ባለፉት ዓመታት ደቡብ አፍሪካ በቂ የኤሌክትሪክ ኃይል ማምረት አልቻለችም።

በአፍሪካ አህጉር የበለጸገ ኢኮኖሚ እንዳላት የሚነገርላት ደቡብ አፍሪካ በቀን ከ8 እስከ 10 ሰዓታት በፈረቃ መብራት ለማጥፋት ተገዳለች። ይህም በትላልቆቹም ሆነ በትናንሾቹ የንግድና የምርት ስራዎች ላይ ተጽዕኖ አሳድሯል። በሰሜን ምዕራብ አውራጃ ዶሮ የሚያረቡት ሄርማንዱ ፕሪዝ ኤሌክትሪክ በመቋረጡ ምክንያት 4000 የሚሆኑ ዶሮዎቻቸው ታፍነው ሞተዋል።

ዶሮዎቹ የሚራቡበትን የአየር ሁኔታ ለመቆጣጠር የማያቋርጥ የኤሌክትሪክ ኃይል ያስፈልጋል። በመሆኑም ሶስት ጄኔሬተሮችን ለማቆም ተገደዋል። ያ እዚህ ዶሮ ማርቢያ ውስጥ ያለው ኃይል መቆጣጠሪያ ጠፍቷል። መቆጣጠሪያው የዝቤት አንጎል ነው ማለት ይቻላል። ሁሉንም ነገር ነው የሚቆጣጠረው። ምግብ የሚያቀርበው የቤቱን ሙቀትና ወበቅ ወይንም እርጥበት የሚቆጣጠረው እርሱ ነው።

ዱፕሪዝ እንደሚሉት የደቡብ አፍሪካ መንግስት መንግስትና የግብርናው ዘርፍ ተቀራርበው በመነጋገር የኃይል መቆራረጥ በገበሬዎች ላይ የሚያስከትለውን ተጽዕኖ የሚቀንስበትን መላ መሻት አለባቸው። በዚህም የምግብ ዋጋ እንዲቀንስ ማድረግ ይቻላል ብለዋል። ትልቅ ኪሳራ የደረሰባቸው ነዋሪዎች በመንግስት ላይ ቅሬታቸውን ማሰማት ይገባቸዋል ሲሉ የኃይል አቅርቦትን ሁኔታ የሚከታተሉት አዲል ቻበለንግ ይናገራሉ ሁኔታዎች እንደሚሻሻሉ ተስፋቸውን በመግለጽ።

ዝግጅታችን እንደቀጠለ ነው። አሁን ደግሞ ሰዓቱ የስፖርት ነው። የኢትዮጵያ ብሔራዊ ቡድን የምድብ ማጣሪያ አራተኛ ጨዋታውን ከጊኒ አቻው ጋር ዛሬ በሞሮኮ ያካሂዳል።

አትሌት መዲና ኢሳ የታላቁ ሩጫ በኢትዮጵያ ቅድሚያ ለሴቶች የአምስት ኪሎ ሜትር ክብረ ወሰን ሰበረች። ባለፈው ሳምንት በተካሄዱ የአውሮፓ ዋንጫ ማጣሪያ ጨዋታዎችና በወዳጅነት ጨዋታዎች ላይ የተለያዩ ክብረ ወሰኖችም ተሰብረዋል። እነዚህና ሌሎች የስፖርታዊ ክንዋኔዎችን የያዘው ሳምንታዊው የስፖርት ዘገባ ተከታዩ ነው። ኬኔዲ አባት ያቀርበዋል።

በአፍሪካ ዋንጫ የምድብ ማጣሪያ አራተኛ ጨዋታ የኢትዮጵያ ብሔራዊ ቡድን ዛሬ ከጌኒያቸው ጋር በሞሮኮ ራባት ይገጥማል። ሁለቱ ቡድኖች ባለፈው አርብ በዚያው በሞሮኮ ካዛብላንካ ተጫውተው ጊኒ ሁለት ለዜሮ በሆነ ውጤት ማሸነፏ ይታወቃል። የሁለቱ ብሔራዊ ቡድኖች የመልስ ጨዋታ ደግሞ ዛሬ ምሽት አራት ሰዓት ላይ በሞሮኮ መዲና ራባት የሚካሄድ ይሆናል። አርብ ዕለት በተካሄደው ጨዋታ በተጫዋቾቻቸው ላይ ከስነልቦና ጋር የተያያዘ ክፍተት መመልከታቸውን የተናገሩት የዋሊያዎቹ አሰልጣኝ ውበቱ አባተ

በዛሬው ጨዋታ ላይ ይህን ችግር ለመቅረፍ የቡድንና የአንድ ለአንድ ውይይት ማድረጋቸውን ከጨዋታው በፊት ለጋዜጠኞች በሰጡት አስተያየት ገልጸዋል። ባለፈው ጨዋታ ላይ የነበሩ ክፍተቶችን መገምገማቸውንም ያነሱት አሰልጣኙ በዛሬው ጨዋታ የምንችለውን ነጥብ ለማግኘት የራሳችንን ዝግጅት አድርገናል ማለታቸውን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ለቀጣዩ የአፍሪካ ዋንጫ ለማለፍ በምድብ አራት ከግብጽ ጌኒና፣ ማላዊ ጋር የተደለደለችው ኢትዮጵያ ካለፉት ሶስት ጨዋታዎች ሶስት ነጥብ ስታገኝ

ማላዊም ከኢትዮጵያ እኩል ነጥብ ያላት ሲሆን ግብፅና ጊኒ ስድስት ስድስት ነጥብ አላቸው።

አትሌት መዲና ኢሳ የታላቁ ሩጫ በኢትዮጵያ ቅድሚያ ለሴቶች የ አምስት ኪሎ ሜትርን ክብረ ወሰን ሰበረች። ሀያኛው ኛው ቅድሚያ ለሴቶች የ አምስት ኪሎ ሜትር የጎዳና ላይ ውድድር ትናንት በአዲስ አበባ ከተማ ተካሂዷል። መነሻና መድረሻውን ቦሌ አድርጎ በተካሄደው በዚህ የ ሁለት ሺ አስራ አምስት ቅድሚያ ለሴቶች ውድድር ላይ ታዋቂ አትሌቶችን፣ ህጻናትንና ዲፕሎማቶችን ጨምሮ አስራ አምስት ሺህ ያህል ሴቶች የተሳተፉ ሲሆን በታዋቂ አትሌቶች ምድብ የዓለም ወጣቶች ሻምፒዮኗ መዲና ኢሳ የውድድሩን ክብረ ወሰን በመስበር ጭምር አሸንፏል

አሳልፋለች። አትሌቷ የ5 ኪሎ ሜትር ውድድሩን 15 ደቂቃ ከ11.5 ሰከንድ በማጠናቀቅ ነው ባለድል የሆነችው። ከአትሌት መዲና በ3 ሰከንድ ዘግይታ የገባችው ጽጌ ገብረ ሰላማ ሁለተኛ ስትወጣ፣ መልክናት ውዱ ውድድሩን ሶስተኛ ሆና አጠናቃለች። ቦታዬ ድምፄና መብቴ በሚል መሪ ቃል በተካሄደው በዚህ የ2015 ሳፋሪኮም ቅድሚያ ለሴቶች 5 ኪሎ ሜትር ውድድር ላይ ዲፕሎማቶችን ጨምሮ በተለያዩ ዘርፎች ያሸነፉ ሌሎች ተሳታፊዎችም የሜዳሊያ ሽ

ልማት ተበርክቶላቸዋል።

ባለፈው ሳምንት በተካሄዱ የአውሮፓ ዋንጫ ማጣሪያ ጨዋታዎችና በወዳጅነት ጨዋታዎች ላይ የተለያዩ ክብረ ወሰኖች ተሰብረዋል። የአምስት ጊዜ ባላንዶር አሸናፊው ክርስቲያኖ ሮናልዶ ለብሔራዊ ቡድን በርካታ ጊዜ የተሰለፈ ተጫዋች በመሆን ክብረ ወሰን ሰብረዋል። የ38 ዓመቱ ፖርቹጋላዊ አጥቂ ሐሙስ ለት ሀገሩ ፖርቹጋል ሊክተንስታይንን አራት ለዜሮ ባሸነፈችበት ጨዋታ ላይ ነው ለብሔራዊ ቡድኑ 197ኛ ጨዋታውን በማድረግ ክብረ ወሰን መስበር የቻለው በዚህም ክርስቲያኖ

ሮናልዶ ለብሔራዊ ቡድን በርካታ ጨዋታዎችን በማድረግ በኩዌቱ አጥቂ ባድር አልሙታዋ ተይዞ የነበረውን ክብረ ወሰን መንጠቅ ችሏል። ባድር አልሙታዋ ለሀገሩ 196 ጊዜ የተሰለፈ ተጫዋች በመሆን እስከ ሐሙስ ክብረ ወሰኑን ይዞ ቆይቶ ነበር። ሮናልዶ ትናንት ፖርቹጋል ሉክሰምበርግን 6 ለ0 ባሸነፈችበት ጨዋታ ላይም ተሰልፎ በመጫወት ክብረ ወሰኑን ያሻሻለ ሲሆን የትላንቱን ጨምሮ ለሀገሩ በተሰለፈባቸው 198 ዓለም አቀፍ ጨዋታዎች ላይ 122

ግቦችን ማስቆጠርም ችሏል። በዚህም በከፍተኛ ግብ አግቢነት የያዘውን የበላይነት ማሻሻል ችሏል። የቶተናምና የእንግሊዝ ብሔራዊ ቡድን አጥቂ ሀሪኬን ደግሞ የምንጊዜም የእንግሊዝ ከፍተኛ ግብ አግቢነትን ከዋይኒ ሩኒ ተረክቧል። ሀሪኬን ሐሙስ ዕለት እንግሊዝ ጣሊያንን ሁለት ለአንድ ባሸነፈችበት ጨዋታ ላይ ሀምሳ አራተኛ ግቡን በማስቆጠር በታሪክ የእንግሊዝ ብሔራዊ ቡድን ከፍተኛ ግብ አስቆጣሪ መሆን ችሏል። ትናንት ዩክሬንን ሁለት ለዜሮ ባሸነፈችበት የአውሮፓ ዋንጫ ማጣሪያ ጨዋታ ላይ ደግሞ

55ኛ ግቡን አስቆጥሯል። የዓለም ዋንጫ ሻምፒዮኑ አርጀንቲናዊው ሊዮኔል ሜሲ ደግሞ 800ኛ ግቡን ከመረብ አሳርፏል። ሜሲ አርብ ዕለት ሀገሩ ፓናማን ሁለት ለዜሮ ባሸነፈችበት የወዳጅነት ጨዋታ ላይ አንድ ግብ በማስቆጠር እስካሁን በሁሉም ጨዋታዎች ያገባቸውን ግቦች 800 ሲያደርስ ለሀገሩ ያስቆጠረውን ደግሞ 99 አድርሷል። ሜሲ ባስቆጠራቸው አጠቃላይ ግቦችም ከተቀናቃኙ ሮናልዶ በመቀጠል ሁለተኛ ደረጃ ላይ ይገኛል።

በመጨረሻም የቶተናም አሰልጣኝ አንቶኒዮ ኮንቴ ከክለቡ ጋር በስምምነት ተለያይቷል። ምንም እንኳን በአሁኑ ወቅት ቶተናም በእንግሊዝ ፕሪምየር ሊግ አራተኛ ደረጃ ላይ ቢገኝም ወጥ አቋም ማሳየት ግን አልቻለም። በመሆኑም የቶተናም እግር ኳስ አመራሮች ክለቡን ለአንድ ዓመት ከአራት ወራት በአሰልጣኝነት ከመራው ኮንቴ ጋር መለያየትን ምርጫቸው አድርገዋል። የኮንቴን ከአሰልጣኝነት መነሳት ተከትሎ ክለቡ ከሞሪሲዮ ፖቼቲኖ ጋር ከተለያየ ከ2019 በኋላ አራተኛ ቋሚ አሰልጣኝ ለመቅጠር

በፍለጋ ላይ ነው። የክሪስታል ፓላሱ አሰልጣኝ ፓትሪክ ቬራም ከአስር ቀናት በፊት ተሰናብቶ የክለቡ የቀድሞ አሰልጣኝ ሮይ ሆድሰን እስከ ዓመቱ መጨረሻ ቡድኑን እንዲመሩ መሰየማቸው ይታወሳል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። በአሜሪካ ድምፅ፣ ኬኔዲ አባተ፣ አዲስ አበባ።

ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከመሰነባበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የአፍሪካ ቀንድ አካባቢ ታይቶ በማይታወቅ የተራዘመ ድርቅ አብዝቶ እየተጠቃ መሆኑን በመውሳት የዕለቱ ርዕሰ አንቀጽ ሀተተውን ይጀምራል። አካባቢው በቀደሙት አምስት ተከታታይ መደበኛ የዝናብ ወቅቶች ዝናብ አላገኘም።

ከመጋቢት እስከ ግንቦት የሚዘልቀው የዝናብ ወቅትም የሚጥለው ዝናብ ከወትሮ አማካኝ መጠን ያነሰ እንደሚሆን አስግቷል። በመሆኑም በአፍሪካ ቀንድ አካባቢ በስፋት ረሃብ አስከትሏል። በኢትዮጵያ ውስጥ

አለ። ርዕሰ አንቀጹ በመቀጠል በኢትዮጵያ የተራዘመው ድርቅ ባስከትለውና ለሁለት ዓመታት የዘለቀው ጦርነት በአባባሰው ችግር የተነሳ ቢያንስ 20 ሚሊዮን ሰዎች ሰብአዊ እርዳታ ያስፈልጋቸዋል። ለኢትዮጵያ ከፍተኛውን ሰብአዊ እርዳታ በመለገስ እንደ ሀገር ትልቁን ድርሻ የያዘችው ዩናይትድ ስቴትስ መሆኗን ያመላከተው ርዕሰ አንቀጹ በሰብአዊ እርዳታ ረገድ ከኢትዮጵያ ጋር በርካታ አስርት ዓመታት ያስቆጠረ ዘላቂ አጋርነት አለን ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሷል። አስከትለውም

በማናቸውም በእነዚህ አሳዛኝ ሰብአዊ ችግሮች የተጠመዱት ሰዎች የሚያስፈልጋቸውን ድጋፍ ማግኘታቸውን ማረጋገጥ ከፍተኛ ትኩረት የምንሰጠው ጉዳይ ነው። በመሆኑም በጋራ አጣዳፊ እንቅስቃሴዎች ምርሃ ግብር በኩል

የ331 ሚሊዮን ዶላር እርዳታ የምንሰጥ መሆኑን አስታውቃለሁ። ይህም እርዳታ የምግብ ዋስትና ችግር ላይ ያሉ ተጨማሪ ኢትዮጵያውያንን ለመድረስ የታቀደ ሲሆን በተለይ በድርቅ ምክንያት የተጎዱ ተጨማሪ 13 ሚሊዮን ሰዎችን ለመድረስ የሚውል ነው ብለዋል የውጭ ጉዳይ ሚኒስትር ብሊንከን።

ይህ ድጋፍ ከሁሉም በላይ መሠረታዊ በሆነው በምግብ እርዳታ የሚጀምር ይሁንና ሰፋ ብለው የንጽህና መጠበቂያ ጥቅሎችን፣ መድኃኒቶችንና የውሃ አቅርቦትን የሚያካትት መሆኑን ብሊንከን አስረድተዋል። የድጋፍ አጣዳፊነቱ እንዳለ ሆኖ፣ በዚያው መጠን ደግሞ ኢትዮጵያውያኑ አጋሮቻችን የራሳቸውን የአምራችነት አቅምን እንዲያጠናክሩ በማገዝ አብረናቸው ልንሰራ ቁርጠኞች ነን። እኛ ልናደርግ የምንችለው ከሁሉም ይበልጥ ትልቁ ነገር እሱ ነውና ብለዋል።

ምክንያቱም ኢትዮጵያ መሆነች ሌሎች ብዙዎች አጋሮቻችን የሆኑ የአፍሪካ ሀገሮች ድርቅን፣ የአየር ንብረት ለውጥንና በሽታን ለመቋቋም የሚችሉት ዘላቂ የምርታማነት አቅም ሲኖራቸው መሆኑንም እኔም ሁላችንም የምናምንበት ነውና ብለዋል። በእጃቸው ባሉት ልዩ የተፈጥሮ ሀብቶቻቸውና ባላቸው እውቀት ሊጠቀሙ የሚችሉትም ያከሆነ ነው። በምግብ እጥረትም ሆነ በሌሎች ቀውሶች የተነሳ ችግር ሲከሰት ምላሽ ለመስጠት መጣደፋችን እንዲቀር መሠረታዊ መፍትሔ እርሱ ነው ሲሉ ብሊንከን አክለዋል።

አገራችን ለሆነችው ለኢትዮጵያ የሚያስፈልጋትን አጣዳፊ ድጋፍ ለማቅረብ መስራታችንን እንቀጥላለን። በዚያው መጠንም ኢትዮጵያ የራሷን የአምራችነት አቅም ሙሉ በሙሉ ጥቅም ላይ እንድታውል የሚያስፈልጋትን የኢንቨስትመንት ድጋፍ ማቅረብ ላይም አትኩረን በመስራት ላይ ነን ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ እርሳ አንቀጹ ሀተተውን አጠቃለዋል።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን

የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን።

በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአፍ ነው።

በዚሁ የምሽቱን መሰናዷችንን እናጠናቅቃለን። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ እንዲሁም የተለያዩትን ዘገባዎች በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻወት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶችና ቅንብሮች ዳግም እንገናኛለን። ለዛሬ ሰላም፣ ደህናደሩ